የተባበሩት መንግስታት ድርጅት በትናንትናው እለት ኤርትራ ውስጥ ስለሚገኘው የሰብአዊ መብት ይዞታ አንድ ሪፖርት አድምጧል። ሪፖርቱን በተመለከተ ደግሞ በመንግስታቱ ድርጅት የኤርትራው አምባሳደር አቶ ግርማ አስመሮም መልስ ሰጥተዋል። ከኒው ዮርክ የቪኦዋ ዘጋቢ ማርግሬት በሽር የላከችው ሪፖርት አለ። አዲሱ አበበ ያቀርበዋል ክቡር ፕሬዚዳንት፣ ክቡራን እንግዶች እንዲሁም ክቡራትና ክቡራን አሉ። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ማንዴታቸውን ማለት ኃላፊነታቸውን እንደ አውሮፓ አቆጣጠር ባለፈው ሐምሌ 2015 እንዳደሰላቸው የገለጡት ልዩ ሪፖርተሯ በመግቢያቸው ከዚያን ጊዜ ጀምሮ በኤርትራዊ ምርመራ ኮሚሽን ውስጥ በሊቀመንበርነት ቦታቸው እንደተጠበቀ መሆኑን አመልክተው ዛሬ ሪፖርቴ ይላሉ ከማነሳቸው ዋና ዋና ስጋቶች መካከል እንደ አውሮፓ አቆጣጠር ባለፈው ሰኔ 2015 ለጠቅላላ ጉባኤ ያቀረብኳቸው ነጥቦች ይተካተውበታል ብለዋል። እነዚህም አሉ የኢኮኖሚ፣ የባህልና የማህበራዊ ነጻነቶች፣ ህገወጥ የሰዎች መናገድና በየወሩ ከ5000 በላይ ከሚሆኑ ከሀገር ከሚሸሹ ጋር አብረው የሚወጡ ህጻናትን ጉዳይ ይመለከታል ያሉት ሪፖርተር ሺላ ኪተሩት በቅድሚያ ግን የኤርትራ መንግስት አሻሽሏል ያሏቸውን የህግና የፍርድ ቤት ስርዓቶችን አንስተዋል። እንዲሁም በሕፃናት ጉዳይና በሴቶች መብት ይዞታ ላይ ኤርትራ በመሳተፏ የሚያስመሰግናት እንደሆነም አልሸሸጉም። ሆኖም ኤርትራ በጥበቃ ወይም በእስር ላይ ያለ ሰቆቃን በተመለከተ እንደ አውሮፓ አቆጣጠር ለጥቅምት 24 ማቅረብ የነበረባት ዘገባ ባለመቅረቡ ያን እንድታሟላ አበረታታለሁ ብለዋል ሚስ ኪተሩዝ። ለመሆኑ ሚስ ኪታሩስ ለሚያካሄዱት የምርመራ ስራ ከኤርትራ መንግስት ምን ያህል ትብብር አግኝተዋል? ሚስተር ፕሬዚደንት እንዲሁም ክቡራን፣ እስከ ዛሬ ወደ ኤርትራ ለመግባት እንዳልተፈቀደልኝ ስገልጽላችሁ በሐዘን ነው። አሁን የመጨረሻው ማመልከቻ የገባው ነሐሴ 18 ሲሆን እስካሁን መልስ አልተሰጠኝም። የቤልጂክ፣ የፊንላንድ፣ የኔዘርላንድ፣ የብሪታንያ መንግስት በዚህ ዓመት የመግቢያ ፍቃድ ስለሰጡኝ አመሰግናለሁ። ኤርትራ መግባት ባለመቻሌ ኃላፊነቴን እንዳልወጣ የነበረብኝን ችግር ቀርፎልኛል። በእነዚህ ሀገሮች ከትምህርት ተቋማት እንዲሁም ጥገኝነት ከሚፈልጉ ስደተኞች ጋር ተገናኝቼ ስለ ኤርትራ የመብት ጥሰት ለመረዳት ችያለሁ። ልዩ መርማሪዋ ኬተሮዝ ቀደም ሲል ስለጠቀሱት የሕፃናት መብት ጉዳይም በዚሁ ሪፖርታቸው ጠቅሰው በምሳሌነትም እዚያ ኤርትራ ውስጥ ከአምስት ዓመታት በፊት የታገቱ የሁለት ሕፃናትን ታሪክ ያነሳሉ። እንደ አውሮፓ አቆጣጠር በ2013 ከኤርትራ ውስጥ ተጠልፈው ሰብአዊ ፍጡራን በታመቁበት በረሃ ውስጥ ወደሚገኝ አንድ የማጎሪያ ስፍራ ስለተወሰዱ የ12 ና የ14 እድሜ ወንዶች ልጆች መረጃ ደረሰኝ። የማረጋግጥበት ማስረጃ ስላልነበረኝ፣ ይህንን መረጃ አልተጠቀምኩበትም። የሰብአዊ መብት አሰሳ ሪፖርቴ ውስጥ አላካተትኩትም። ነገር ግን ቀደም ብሎ በዚህ ዓመት በዚሁ የሰብአዊ ፍጡር ማጎሪያ ውስጥ ና ሁለቱ ወንዶች ልጆች በህገወጥ አዘዋዋሪዎች ተጠልፈው ቤተሰባቸው ማስለቀቂያ ገንዘብ እንዲከፍሉ ይጠባበቁ እንደነበረ የሚያውቅ እማኝ ቃለ ምልልስ ሰጠኝ። ይህ ክስ የሚያሳየው የሰብአዊ መብት ጥሰት በራሷ በኤርትራ ውስጥ መቀጠሉን ነው። ጥያቄ ማቅረብ ከጀመርኩበት ጊዜ አንስቶ እነሆ ሁለት ዓመት ወሰደ የሚሉት ሚስኪተሮት ለመሆኑ የኤርትራ መንግሥት ምን ዘዴ ወይም መፍትሄ አገኘ ብለውም ይጠይቃሉ። የሆነ ሆኖ ህገወጥ የሰው ልጆች አዘዋዋሪዎችና አሽሏኪዎች የችግሩ ምልክቶች እንጂ የስደቱ ምክንያት አይደሉም። ህዝቡ በነጻነት ከሀገሩ መውጣት አይችልም። በዚህም ምክንያት ብዙዎች ሕይወታቸውን ለከፍተኛ አደጋ በማጋለጥ በሕገወጥ አዘዋዋሪዎች እጅ ለስቃይ ለመዳረግ ብዙ የመብት ጥሰቶችን ለመጋፈጥ ይገደዳሉ። የመዘዋወሪያ ነጻነት፣ በህጋዊ መንገድ ከሀገር መውጣት፣ የመውጫ ፈቃድ ማግኘት ኤርትራ ውስጥ እጅግ ጥብቅ ነው። በመንግስታቱ ድርጅት የተገኙት የኤርትራው አምባሳደር አቶ ግርማ አስመሮም ለዚህ ሪፖርት መልስ ሰጥተዋል። ይህ ዘገባ የተዛባ ብቻ ሳይሆን የፖለቲካ ምክንያት ያለውና በተለይም በስፍራው ያልነበረ ሰው ያቀረበው በመሆኑ ያን በማስተባበል ጊዜያችሁን ላጠፋ አልሻም ብለው የጀምሩና ሪፖርቱ በመሰረቱ ሙያዊ እውነታን ያላዘለ ገለልተኝነት የጎደለው ነው ብለዋል። ይህ ብቻ አይደለም፣ አሉ አምባሳደር ግርማ። የቀረበው ዘገባ ከአሁን ቀደም ሌሎች የተባበሩት መንግሥታት ድርጅት ወኪሎችና ዲፕሎማቶች ያቀረቧቸውን ሊረጋገጡ የሚችሉም ሪፖርቶችን የሚቃረን ነው ብለዋል። አክለውም ሶሻል ጀስቲስ ፖሊሲ ኤኩታብል ፕሮቪዥን ኦፍ ሰርቪስ ስች ሄልዝ መልካም አስተዳደርና የሕግ ስርዓትን ማሻሻል በተመለከተ እንደ ጤናና ትምህርት ያሉ መሠረታዊ የሰብአዊ መብት ምሰሶዎች ኤርትራ ውስጥ በእኩልነት የተዘረጉ መሆናቸውና ያለ ዕድሜ ጾታ መልካም ምድራዊ ይዞታና የጎሳ ልዩነቶች ለሕዝቡ የሚቀርቡ መሆናቸውን ላሳውቅ እፈልጋለሁ። በተለይም በማኅበሩ ውስጥ ለአደጋ ተጋላጭ ለሆኑ ለሴቶች፣ ለልጃገረዶች፣ ለአርብቶ አደሮች፣ ለአካል ጉዳተኞችና ለጎዳና ተዳዳሪ ልጆች ይህ ማህበራዊ አገልግሎት ልዩ ትኩረት ይሰጣል። እንደ አውሮፓውያን የዘመን አቆጣጠር በ2015 የኤርትራ ፍትህ ሚኒስቴር አዲስ ህግና አፈጻጸሞችን አውጥቷል። የሕጉ ረቂቅ ከ ሰማንያ ሺ በላይ ባህላዊ ህጎችን፣ ዓለም አቀፍ ህጎችንና የሰብአዊ መብት ድንጋጌዎችን ያካተተ ነው። አድማጮች፣ ሚስ ሺላ ኬተሮስ ባቀረቡት ሪፖርት ላይ ተመርኩዘን ሰፋ ያለ ዝግጅት ለማቅረብ ባቀድኖ መሠረት ቀጠሮ ተቀብለናል ለማቅረብ እንሞክራለን።